ወደ ዝርዝር ዜናዎቹ ከማለፋችን በፊት ረሰ ዜናዎቹን እናስቀድማልን የኢትዮጵያ አገር አቀፍ ምርጫ እየተካሄደ ነው። ባርናቢ ጆይስ ዳግም የናሽናልስ ፓርቲ መሪና ምክትል ጠቅላይ ሚኒስትር ሆኑ። የዓለም አቀፍ ኦሎምፒክ ኮሚቴና የጃፓን መንግሥት የቶኪዮ ውድድሮች ላይ ከሺህ ያልበለጡ ተመልካቾች እንዲገኙ ተስማሙ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ባናቢ ጆይስ ዳግም የናሽናልስ ፓርቲ መሪና ምክትል ጠቅላይ ሚኒስትር ሆነው ተመልሰዋል። አቶ ጆይስ ዳግም ቀደም ወደ ነበሩበት የመሪነት ስፍራ ሊመለሱ የቻሉት በሴናተር ማት ካነቫን የናሽናልስ ፓርቲ መሪና ምክትል ጠቅላይ ሚኒስትር የነበሩትን ማይክል ማኮርማክ አመራር ላይ ጥያቄ ተነስቶ ከተገዳዳሪዎች ጋር ለፉክክር ተዳርገው ድል በመነሳታቸው ነው። የድል በለስ የቀናቸው ጆይስ ከመሪነት የከሏቸውን ማኮርማክን ስለ ግልጋሎታቸው አመስግነዋል። አቶ ጆይስ ለሶስት ዓመታት ከፓርቲ መሪነትና ከምክትል ጠቅላይ ሚኒስትርነት ገለል በማለታቸው የተሻለ ሰው ሆነው እንዲመለሱ ያገዛቸው መሆኑን ሲገልጡ፣ ለሶስት ዓመታት በምክር ቤት አባልነት ብቻ ያለ ገዲብ የሥራ ኃላፊነት ቆይቻለሁ። የተሻለ ሰው ሆኜም ተመልሻለሁ ብዬ አስባለሁ። በራሴም ላይ ሆነ በሌሎች ላይ የሚያሳድረውን አሉታዊ ተጽዕኖ ከማሰብ ወደ ኋላ አላልኩም። ያን አድርጌያለሁ። በግላዊ ሁነት አልዋዥቅም። ከስህተቶቻቸው የተማሩ ሰዎች የተሻሉ ሰዎች ይሆናሉ ብዬ ተስፋ ከማድረግ ባሻገር ብለዋል። በሌላም በኩል ተሰናባቹ ማኮርማክ ለተተካያቸው ጆይስ መልካም የሥራ ዘመንን ተመኝተዋል። የውስጥ ጉዳዮችን ለሚዲያ ሾልከው ከማያሳልፉት ጥቂት ፖለቲከኞች ውስጥም አንዱ እሳቸው ስለ መሆናቸው አንስተው ሲናገሩ፣ እዚህ ሕንጻ ውስጥ እዚህ ፓርላማ ውስጥ ይህን ካሜራ ፍለፊት ተመልክተው ባልደረቦቻቸውን ከጀርባ የማያሙ በርካቶች አይደሉም። እኔ ግና አይሆንም ብያለሁ። እኔ እንዲያ ነኝ። በፓርቲ ስብሰባ ወቅት ምን እንደሆነ አልናገርም። እናንት ጋዜጠኞች ጥያቄዎቻችሁን ዳግም ከልሱ ብለዋል። የባርናቢ ጆይስ ወደ ናሽናልስ ፓርቲ መሪነት መመለስ የአየር ንብረት ለውጥ ክርክር ጎልቶ እንዲቀጥል እንደሚያደርግም ከወዲሁ ግምት አሳድሯል። አቶ ጆይስ ቀደም ባሉት ጊዜያት በታዳሽ ኃይል ላይ ያላቸውን አሉታዊ አተያይ አሰምተዋል። የአየር ንብረት ለውጥና ኢነርጂን አስመልክቶ የጋራ አቋም ለመያዝ በሊበራልና ናሽናልስ ፓርቲዎች መካከል ከጋራ ስምምነት ላይ መድረስን ግድላል። ይህም የቡድን ሰባት መሪዎች ከሆኑት ከዩናይትድ ስቴትስ እንግሊዝና፣ የአውሮፓ ኅብረት በ2050 ዜሮ የአየር ብክለት ላይ ለመድረስ ጫና በዝቶባቸው ላሉት ጠቅላይ ሚኒስተር ስኮት ሞሪሰን ተጨማሪ ተግዳሮት እንደሚሆን ይጠበቃል። በኢትዮጵያ አገር አቀፍ ምርጫ በዛሬ ሁለት ሰኔ አስራ አራት እየተካሄደ ነው። የምርጫውን ሂደት አስመልክቶ የአገር ቤት ዘጋቢያችን ሰለሞን በቀለ የራሱን ተሞክሮና የምርጫውን የግማሽ ቀን እንቅስቃሴ አስመልክቶ ይህን ነግሮናለን። የምርጫ ጣቢያችን ከእኔ ከምኖርበት በጣም ቀኑ ስለሆነ እኔ እንደሄድኩ የመጀመሪያ የታዘብኩት ሰልፉ እጅግ በጣም ረጅም መሆኑን ነው። ሁለተኛ በስነ ስርዓት ነው የተቀመጡ ምንም አይነት የመረበሽ ወይም የመረበሽ አይነት ስሜት ምንም የለም ሰልፉን ይዞ ነው ሁሉ የሚሰራው። ጠና ጠና ያሉ ሰዎች አሉ ግን የሚደግፉ አሮጊቶችና አዛውንቶች ሲመጡ አይቻለሁ። እኔ ድምፅ ልሰጥ በጣም ሰልፉ ስለበዛብኝና ረጅም ሰዓት ስለሚፈጅ ማታ አስር ሰዓት እንደዚህ አካባቢ ተመልሼ እሰጥ ይሻላል በማለት ትቼው ተመልሻለሁ። የአካባቢው ሰው በሙሉ ስሜት ነው የወጣው ማልዶ እንደወጣ ሁሉ እዛ ስደርስ ነግረውኛል። አካባቢ ስለሆነ ፖሊሶች አሉ የጸጥታ ጉዳይ ምንም የሚያሰጋ ነገር የለውም። ድል ስነ ስርዓት አለ እንደተመለከትኩት፣ ጠዋት አየሩ በጣም ጥሩ ስለሆነ ላያሰጋም። ከሰዓት ምናልባት ሊዘንብ ይችላል የሚል ፍርሃት ብዙዎች ዘንድ አለ። በአጠቃላይ ደረጃ ሲታይ ሁሉም አካባቢ የሰልፉ ብዛት በጣም ትልቅ ነው እና የዘጠና ሰባትን የምርጫ ስነ ስርዓት የምርጫ ሁኔታ የሚያስታውስ ነው። ከአንድ ነገር በስተቀር በዘጠና ሰባት እርግጥ ኢነርጀቲክ ነው ሰው ኢሞሽን አለ አሁን እርጋታ በጣም የተላበሰ ነው። ይሄ ነው እንግዲህ ልዩነቱ። የሰው ብዛት አንድ አይነት። በተጨማሪም በተለያዩ የምርጫ ጣቢያዎች ከማለዳው አስራ ሁለት ሰዓት ጀምሮ ተዘዋውሮ የተመለከተውና ድምፁንም የሰጠው የአገር ቤት ዘጋቢያችን ደመቀ መኮንን የዕለት ውሎውን እንዲህ ገልጦልናለን። አመሰግናለሁ። እንግዲህ ዛሬ ስድስተኛው ሀገራዊ ምርጫ እየተከናወነ ነው። ጠዋት አስራ ሁለት ሰዓት ተጀምሯል። እኔ በአቅራቢያ የሚገኝ የምርጫ ጣቢያ ተገኝቻለሁኝ በቦሌ ክፍለ ከተማ ወረዳ ስምንት በተለምዶ ፊጋ የሚባለው አካባቢ ነው። ለእኔ ለሰፈር ቅርብ ስለነበረ በጠዋት አስራ ሁለት ሰዓት ተነስቼ የራሴን ድምፅም ሰጥቼ ወደ ቀጣዮቹ የምርጫ ጣቢያዎች ለመሄድ ሞክሬያለሁ። እኔ በመረጥኩበት ጣቢያ ወይም ደግሞ መጀመሪያ በሄድኩበት የምርጫ ጣቢያ ያስተዋልኩት ነገር ቢኖር መራጮቹ በጣም በጠዋት ነው የተገኙት። በርካታ ሰዎች ነበሩ። ወጣቶች፣ አዛውንቶች እና የተለያዩ አይነት ሰዎችን ለማየት ሞክሬያለሁኝ። እዚያ በመቀጠል የሄድኩት ወደ ቀጣይ ምርጫ ጣቢያ ነበረ። በየካ እና በቦሌ ክፍለ ከተሞች የተዋቀረው አሁን በተለምዶ ለሚኩራ እየተባለ የሚጠራው ክፍለ ከተማ በተለይም ደግሞ የግል ተወዳዳሪው ዳንኤል ክብረት የሚወዳደርበት አካባቢ ለማየት ነው የሞከርኩት። እዛ የደረስኩት አንፋት ከአርባ አካባቢ ነው። በደረስኩበት ሰዓት የምርጫ አልተጀመረም ነበረ። ረጅም ሰልፍ ነው ያስተዋልኩት። ምክንያቱም አንድ ታዛቢ ባለመገኘቱ ምክንያት እንደሆነ ለማረጋገጥ ችያለሁኝ። ነገር ግን ከአስር ደቂቃ በኋላ አንድ ሰዓት ከሀምሳ አካባቢ ተጀምሯል ማለት ነው ያኛው የምርጫ ጣቢያ። ከዚያ የምርጫ ጣቢያ በመቀጠል በቀጥታ የሄድኩት ወደ ንፋስ ስልክ ላፍቶ ክፍለ ከተማ ነው። በንፋስ ስልክ ላፍቶ ክፍለ ከተማ የምርጫ ክልል ሀያ ሶስት ጋገማ ኬሎ ጤና ጣቢያ ወይም ደግሞ የምርጫ ክልል አምስት የሚባለው የምርጫ ጣቢያ አምስት የሚባለው ለመሄድ ሞክሬ ያለሁኝ። እዛ ያለው ርቀት ሰፊ ስለነበረ ረጅም ደቂቃ ለማሽከርከር ተገድጄ ያለሁኝ። እዛ በሄድኩበት ጊዜም የምርጫ ወረቀቱ በመቀያየሩ ከሌላ ጣቢያ የምርጫ ወረቀት ጋር ምርጫው በሰዓቱ አልተጀመረም ነበረ። እዚያ እንግዲህ ከፍተኛ ፉክክር የሚደረግበት ምርጫ ጣቢያ ነው። ለተወካዮች ምክር ቤት እነ ፕሮፌሰር ብርሃኑ ነጋ ከኢዜማ፣ ዲላሞቱ ወይ ከብልጽግና፣ ከእናት ደግሞ ሹመት መለሰ፣ ከባልደራስ ዶክተር ብርሃኑ ዘለቀ ከነእፓ እና አዲስ መሐመድ እና ሌሎችም የሚወዳደሩበት ነበረ። በአዲስ አበባ ምክር ቤት ደግሞ እዛው ጣቢያ ማለት ነው እዛው ምርጫ ጣቢያ ለአስራ አራት እጩዎች እያንዳንዳቸው ፓርቲዎች አቅርበዋል ይሁንና ከብልጽግና ወይዘሮ ዳነች አበቤና ዶክተር አብርሃም በላይ ከባልዳራስ በእስር ላይ የሚገኘው ስንታየው ቼኮል እና ምንታምር ላቀው እንደዚሁም ደግሞ ከኢዜማ ሮሃ ማሳፈሰ ና ትግስት ወርቅነት ከእናት ፓርቲ ታደለች ታደሰ ና ወንድሞ ከነፋ ሶፊያ ያሲን እና ከድር ኢብራሂም ነበረ የሚወዳደሩት ሌሎችም አሉ ማለት ነው ያ ጣቢያ ዘግየት ብሎ ሁለት ሰዓት ከአርባ አምስት ጀምሯል ማለት ነው እንግዲህ አሁን ደግሞ ያንን ተከታትዬ በቀጥታ የመጣሁት ስካይ ላይት ሆቴል የኢትዮጵያ ምርጫ ቦርድ እንደ ጊዜያዊ ለጋዜጠኞች የሚሰጥበት ለጋዜጠኞች መግለጫ የሚሰጥበት ዋና ጣቢያ አድርጎ ስለወሰደ እዛ ተገኝተ ነበረ። አሁን በዚህ ሰዓት ከደቂቃዎች በፊት ወይዘር ትኳን ሚደቅሳ የቦርዱ ዋና ሰብሳቢ መግለጫ ሰጥተውናል። ለጋዜጠኞች ዛሬ ጥሩ ቀን ነው ለእኛ ለመራጮችንና ለፓርቲዎች በአጠቃላይ ለሀገራችን ሲሉ ነው መግለጫቸውን የጀመሩት። በርካታ ችግሮች አጋጥመውናል ብለን አናስበም ብለዋል። በሁሉም አካባቢዎች ምርጫው ሰላማዊ በሆነ ሁኔታ እየተከናወነ በመሆኑ ጥሩ ነው የሚል አስተያየት ሰጥተውናል። ይሁንና ጥቂት ጣቢያዎች ችግር እንዳጋጠመ ነግረውናል። በተለይም ደግሞ በኦሮሚያ ክልል አምቦ አንድ ምርጫ ጣቢያ በደረሰ የፀጥታ ችግር መረጃ መሰረት የአስፈጻሚዎቹ ከቦታው በመራቃቸው ምርጫ እየተከናወነ አይደለም ብለዋል። ይሁንና በአብዛኛው በሌሎች አካባቢዎች የሚከናወነው ምርጫ እየተከናወነ ነው። ያንንም ውሳኔ እንሰጠና እንዲከናወን እናደርጋለን ብለዋል። በተለየ ደግሞ ከታዛቢዎች ጋራ በተገናኘ በአማራ ክልልና በደቡብ ክልል ከፍተኛ ችግር እንዳለ አጽንኦት ሰጥተው ተናግረዋል። ወይዘሪት ብርቱካን በታዛቢዎቹ በየአካባቢው ሄደው የፓርቲዎቹ ወይም የምርጫው ሁኔታ ምን እንደሚመስል ፓርቲዎችን የወከሉት እንዲሄዱ አልተፈቀደላቸውም። ድብደባ ያጋጠማቸው ሁሉ አሉ ብለዋል። ይህ በእውነቱ ሊፈጸም የማይገባና እጅግ በፈጣን ሁኔታ ሊቆም የሚገባው ነው የሚል ማሳሰቢያ ሰጥተዋል። በአጥኖት አሁኑኑ በክልሎቹ የሚገኙ ኃላፊዎች እንደዚሁም በየወረዳው ያሉ አስፈጻሚዎች ይህንን ችግር ሊቀርፉ እንደሚገባ ነው አጥኖት የሰጡት። ሌሎች ጉልህ የሚባሉ ችግሮች የሉም። ምርጫው በጥሩ ሁኔታ እየተከናወነ ነው ብለዋል። እንግዲህ ቀጣይ የሚኖሩ መግለጫዎችን እና እኔም እየተዘዋወርኩ የማያቸውን ነገሮች አካትቼ በቀጣይ ሪፖርቴ የማድረስ ነው የሚሆነው። ለአሁኑ በጣም አመሰግናለሁ። ዛሬ በተካሄደው ብሔራዊ ካቢኔ ስብሰባ ላይ የአስትራዜኒካ ኮሮና ቫይረስ ክትባት ጎጂ ጎን ጉዳይ ተነስቷል። ከሦስት ነጥብ ስምንት ሚሊዮን የአስትራዜኔካ ክትባትን ከተከተቡ አውስትራሊያውያን ውስጥ ሁለት ሰዎች በደም መርጋት ሳቢያ ሕይወታቸውን አጥተዋል። ይህንንም ተከትሎ የአስትራዜኔካ ክትባት ዕድሜያቸው ስልሳና ከስልሳ በላይ ለሆኑ ሰዎች ብቻ እንዲሰጥ ተወስኗል። ይሁንና ከብሔራዊ ካቢኔው ስብሰባ በኋላ የአውስትሬሊያ ዋና የጤና መኮንን ፕሮፌሰር ፖል ኬሊ ቀደም ብለው የመጀመሪያ ዙር የአስትራ ዜኔካ ክትባትን የተከተቡ ሰዎች የሁለተኛ ዙር ክትባታቸውን ከሌላ አይነት ክትባት ጋር ሳይቀላቅሉ ተመሳሳዩን የአስትራ ዜኔካ ክትባት እንዲከተቡ አበረታተዋል። በሌላም በኩል ኮማንደር ኤሪክ ያንግ እስካሁን በመላው አውስትሬልያ ስድስት ነጥብ አምስት ሚሊየን ሰዎች የኮሮና ቫይረስ ክትባቶችን መከተባቸውን አስታውቀዋል። በአሁኑ ወቅት የፋይዘር ክትባት የሚሰጥባቸውና በጋራ ብልጽግናው የሚካሄዱ 22 ማዕከላት ያሉ መሆኑን ጠቅሰው በጁላይ የመጀመሪያው ሳምንት ወደ ሰባ ከፍ እንደሚል እንዲሁም በጁላይ ወር መጨረሻ ወደ 136 እንደሚደርስ ተናግረዋል። ይህ በእንዲህ እንዳለም ኒው ሳውዝ ዌልስ በዛሬ ዕለት ሁለት በኮሮና ቫይረስ የተጠቁ ሰዎችን ያስመዘገበ ሲሆን በጠቅላላው ወደ 11 ከፍ ብሏል። ቪክቶሪያ በዛሬ ዕለት አንድ የማኅበረሰብ ተጋቦ ስታስመዘግብ ስምንት የባህር ማዶ ተመላሾች በቫይረሱ ተጠቅተው ተገኝተዋል። 16290 ሰዎች ባለፉት 24 ሰዓታት ውስጥ የኮሮና ቫይረስ ምርመራ ያካሄዱ ሲሆን 10921 ሰዎች ክትባቶችን ተከትበዋል። የአውስትሬሊያና ኢራን ጥምር ዜግነት ያለው ሽክሮላ ጅብሊ የአውስትሬሊያ መንግሥት ጉዳዩን አጣድፎ ከስር እንዲያስወጣው አቤት ብሏል። ጅብሊ በኢራን ባለሥልጣናት ክስ የተመሠረተበት ከገንዘብ ጋር በተያያዘ ጉዳይ ሲሆን ቤተሰቦቹ ግና ከአንድ የኢራን የጸጥታ መኮንን ጋር ባለው ግጭት እንደሆነ ተናግረዋል። የአውስትሬልያ የውጭ ጉዳይና ንግድ ሚኒስቴር ለጀብሊ ቤተሰብ የቆንስላ ግልጋሎት ስለ ማመቻቸቱ ገልጧል። የዓለም አቀፍ ኦሎምፒክ ኮሚቴና የጃፓን መንግሥት የቶኪዮ ኦሎምፒክ ውድድሮች ላይ እስከ አስር ሺህ ተመልካቾች እንዲገኙ ከስምምነት ላይ ደርሰዋል። የኦሎምፒክ ኮሚቴውና የጃፓን መንግሥት በጋራ ባወጡት መግለጫ ተመልካቾች ሁሌም የፊት ጭምብል እንዲያጠልቁ እንደሚሆንና ጩኸትም የተከለከለ መሆኑን ጠቅሶ ሆኖም ድጋፋቸውን በጭብጨባ መግለጥ እንደሚችሉ አስታውቋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ25 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ያሰማልን። ፐርስ በከፊል ደመናማ ይሆናል፣ ዝቅተኛ 6 ከፍተኛ 15። አደላይድ በከፊል ደመናማ ይሆናል፣ ዝቅተኛ 8 ከፍተኛ ሥራ ሰባት ሜልበርን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ አራት ከፍተኛ ሥራ አምስት ሆባርት በከፊል ደመናማ ሆኖ ይውላል። ዝቅተኛ አምስት ከፍተኛ ሥራ ሶስት ካምብራ በከፊል ደመናማ ሆኖ ይውላል። ዝቅተኛ ዜሮ ከፍተኛ ሥራ አራት ሲድኒ ብራ ይሆናል። ዝቅተኛ አስራ አንድ ከፍተኛ ሥራ ዘጠኝ ብሪስበን በከፊል ደመናማ ይሆናል። ዝቅተኛ አስራ አንድ ከፍተኛ ሀያ ሁለት ዳርዊን በጣም ወበቃማና ፀሐያማ ሆኖ ይውላል። ዝቅተኛ 19 ከፍተኛ 31። አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 11 ከፍተኛ 20። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኢትዮጵያ አገር አቀፍ ምርጫ እየተካሄደ ነው። ባርናቢ ጆይስ ዳግም የናሽናልስ ፓርቲ መሪና ምክትል ጠቅላይ ሚኒስትር ሆኑ። የዓለም አቀፍ ኦሎምፒክ ኮሚቴና የጃፓን መንግሥት የቶኪዮ ውድድሮች ላይ ከ10 ሺህ ያልበለጡ ተመልካቾች እንዲገኙ ተስማሙ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።